voice of America። ከነገ በስቲያ አርብ፣ ዶናልድ ትራምፕ ተመራጩ ፕሬዚዳንት ቃለ መሐላ ፈጽመው አርባ አምስተኛው የዩናይት ስቴትስ ፕሬዚዳንት ሲሆኑ አሜሪካ ለውጭ ሀገሮች የምትሰጣቸው አንዳንድ ድጋፎች ከዚያ በኋላ ችግር ሊገጥማቸው እንደሚችል እየተሰማ ነው። በተለይ የአየር ንብረት ለውጥን ለመቆጣጠርና ከለውጡ ጋር ለመለማመድ የሚከናወኑ ፕሮጀክቶች፣ እንዲሁም የወሊድ መቆጣጠሪያ መርሃ ግብሮች የትራምፕ አስተዳደር የቅድሚያ ኢላማ ሊሆኑ እንደሚችሉ ነው እየተነገረ ያለው። ስቲቨርማን ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርበዋል። አሜሪካ ለሌሎች ሀገሮች የምትሰጠው ድጋፍ ሁሉ ከእንግዲህ እንደገና ሊፈተሽ ነው። መንግስቱን የሚመሩት ፕሬዚደንት ዶናልድ ትራምፕ እና የውጭ ጉዳይ ሚኒስትራቸው የሚታወቁት ከምንም በላይ የበዛውን ትኩረትና ቅድሚያ የሚሰጡት ለንግድ ጉዳዮች የሚሆን ሁለቱም የጀርባ ዳራቸው ንግድ የሆኑ የፖለቲካው ዓለም መጤዎች ናቸውና በዓለም ግዙፍ ዋለጋሽ ዩናይትድ ስቴትስ ለሀገሮች የምትሰጠው እርዳታ በንቅዘት በተቦረቦሩና በተበላሹ አገዛዞች እንዳይዘረፍ ለመቆጣጠር ምን ያደርጉ እንደሆነ የሚስተር ትራምፕ የውጭ ጉዳይ ሚኒስትርነት እጩ የሆኑት ሬክስ ቲለርሰን በሕግ መወሰኛ ምክር ቤቱ ፊት ቀርቦ በተመረመሩበት ወቅት ተጠይቀው ነበር። መልሳቸውን በፈታኝ ጥያቄ ነው የሰጡት ቲለርሰን የምንሰጠው ድጋፍ ለአደጋ የተጋለጠ እንደሚሆን እያወቅን ለአንዲት አገር እርዳታ የምንሰጥ ከሆነ በአፈጻጸሙ ላይ ምን ማድረግ እንችላለን ተብሎ ይታሰባል። ለፕሬዝደንት ትራምፕና ለአስተዳደራቸው እርዳታ ለሌሎች አገሮች የሚሰጡ ከሆነ የቅድሚያ ትኩረታቸው ሊሆን የሚችለው የባለሀብትነት ወይም የባለቤትነት መብትን ማበረታታትና ማጠናከር፣ የህግ የበላይነት መከበርና ሙስናን መዋጋት ነው። እንደ ሄሪቴጅ ፋውንዴሽኑ ጄምስ ሮበርትስ እምነት በምዕራባውያን በተለይ በዩናይትድ ስቴትስና በምጣኔ ሀብት ትብብርና ልማት ድርጅት ከሚሰጠው የውጭ እርዳታ የሚበዛው የዋለው ሙሰኛ አገዛዞች ስልጣን ተቆናጠው እንዲኖሩ ለማድረግ ጉዳይ ነው። የዓለም አቀፍ ልማት ማዕከል ባልደረባዋ አማንዳ ግላስማን እንደሚሉት የእምነት ወግ አጥባቂዎችን ቁጣ አስፍነው የቆዩትን የሚመስሉ አንዳንድ መርሃ ግብሮችም በዋይት ሀውስም ሆነ በሪፐብሊካኑ ቁጥጥር ስር በወደቁት ሁለቱም የተወካዮች ምክር ቤቱ ክንፎች እንደገና ሊፈተሹ ይችላሉ። የቤተሰብ ምጣኔ የስነ ተዋልዶንና ኤች አይ ቪ ኤድስን መከላከልና መቆጣጠርን የመሳሰሉ መርሃ ግብሮች ያለ ጥርጥር እንደገና መታየታቸው አይቀርም። በሌላ በኩል ግን ተሰናባቹ የውጭ ጉዳይ ሚኒስትር ጆን ኬሪ ዩናይትድ ስቴትስ ለዚህ የበጀት ዓመት ከያዘችው የ34 ቢሊዮን ዶላር ድጋፍ ዘልቃ መሄድና ተጨማሪ እርዳታ ማድረግ እንደሚኖርባት እያሳሰቡ ነው። ዩናይትድ ስቴትስ አዲስ ግዙፍ ዕቅድ ወይም ማርሻል ፕላን እንድትዘረጋ ከሚፈልጉባቸው አካባቢዎች አንዱ የውጭ ጉዳይ ሚኒስትሩ በሙስሊም ጽንፈኞች ቅስቀሳና የአእምሮ አጥባ ተወስደው የሚገኙ ሰዎች ትምህርት ሊያገኙ የሚችሉባቸው መርሃ ግብሮች ዋነኞቹ ናቸው። ቢሊዮን በዓለም ዙሪያ ዕድሜያቸው ከ15 ዓመት በታች የሆነ ወደ አንድ ቢሊዮን ተኩል የሚሆኑ ሕፃናትና ታዳጊዎች አሉ። ከእነዚህ መካከል ቁጥራቸው ላቅ የሚል የትምህርት ዕድል አያገኙም። ይህ ደግሞ ለሁላችንም ችግር ነው። ቀደም ባሉ የዩናይትድ ስቴትስ ተከታታይ አስተዳደሮች ዲፕሎማሲ፣ ልማትና የውጭ ተራድኦ የሁለቱንም መሪ ፓርቲዎች ድጋፍ አግኝተው ቆይተዋል። መጪው አስተዳደርም እንዲህ ዓይነቶቹ የውጭ ድጋፎች ለሀገራቸው ደህንነት የምጣኔ ሀብት ጥቅሞችም አስፈላጊ ናቸው ብሎ ያምናል ብለው ተስፋ እንደሚያደርጉ የአሜሪካ ዲፕሎማቶች እየተናገሩ ነው።